በደቡብ ክልል በሐዋሳ ቦላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት የነገሰባቸው መሆኑን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ከዚህም ባሻገር ሁኔታዎቹ እንዳይባባሱ አስቸኳይ መፍትሄ እንዲሰጥበትም አሳስበዋል። የክልሉ መንግስት ግጭቱን የማርገብና የማረጋጋት ስራ እየተሰራ ነው ይላል ሲሆን ግርማ እንዲህ አሰናድታለች። ያነጋገርናቸው የከተማዎቹ ነዋሪዎች እንደሚሉት በሐዋሳ ከተማ የተከበረውን የፍቼ ጨንበላላ የዘመን መለወጫ በዓል ዋዜማ ተከትሎ የተነሳው አለመግባባት ወጣቶች እርስ በእርስ ብሔር በለየ መልኩ ግጭት እንዲፈጥሩ ምክንያት መሆኑን ነው። ይህም በዛሬ ዕለት ሐዋሳን አልፎ ወደ ወላይታ መዛመቱንና በሰውና ንብረት ላይ ከፍተኛ ጉዳት መድረሱንም ይናገራሉ። በወላይታ ከተማ የሚገኙ የተለያዩ ነዋሪዎችን ያነጋገርን ሲሆን ለግጭቱ መነሻ የሆነውን ምክንያትና ደረሰ የተባለውን አደጋ በተመለከተ ያገኘ ነው መረጃ የተለያየ ነበር። በመጨረሻም በከተማ ውስጥ የሰማያዊ ፓርቲ ተወካይ የሆኑትንና የአይን እማኝ ነበርኩ ያሉትን ግለሰብ መረጃ ወስደናል አቶ ቸፎ ባለሉ ከላይሳ ዞን በጣም አስቸጋሪ ሁኔታ ላይ ነው ያለው ወጣቱ ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደር አመሩ እዛ እንደገቡ ባንዲራ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ ከዛ ያው ግማሽ ድንጋይ የሚጥልም ነበረ ቀጥታ ወደ ፖሊስ ጣቢያ መጡ በድንጋይ ቶክስ ዝም ብሎ ወደ ሰማይ ቶክስ ነበረ። ከዛ በአጠቃላይ ከተማ ላይ ያለ የመንግስት መስሪያ ቤት በጣም በአጠቃላይ የከተማ ህዝብ ወጥቷል ማለት ይቻላል። ወጣቱ በአጠቃላይ ወጥቷል። እጅግ በጣም ዩኒቨርሲቲ ሄደዋል። ዩኒቨርሲቲም አቃጥለዋል። የተወሰነ ቦታ ግብርና ኮሌጅም ሄደዋል። እዛም ብዙ አይነት ክስተት ነው የተፈጠረው። እጅግ በጣም አፍዲ ነው ያው ኦሮሚያ ህብረት ባንክ ነበረ እሱንም አቃጥለዋል። ያለው ንብረት ሁሉ ያው ብዙ የግለሰብ ንብረት ወድኗል። አንዳንድ ብዙ ችግሮች ደርሰዋል። እስካሁን አልበረደም። አሁንም ያው ልዩ ኃይል ገና አሁን እየገባ ነው ባለ ሁኔታ ያው እየተሯሯጡ ነው ወደዛ ወደዚ ዱላ ይዞ ነው ሁሉም የወጣው። አስቸጋሪ ሁኔታ ላይ ነው ያለ። የጸጥታ ኃይሎቹ ይሄንን ለማብረድ ጥረት አላደረጉም፣ የሉም እንደም አካባቢ ፖሊስ ሁሉም ያለ ማንም የለም። ህዝቡ ነው የወጣው አሁን ነው በአሁን ሰዓት አሁን ገና በዚህ አሁን እየደወልሽ ባለው ገና ወደ ከተማ እየገቡ ነ ከቀኑ አስር ሰዓት ማለት ነው በኢትዮጵያ በአሁን ሰዓት ገና እየገቡ ነው። በዛም አሁን ወደ ከተማው ተኩስ አለ። ሰው እየተሯሯጠ ነው። እዛ ዚህ ተኩስ አለ። መኪናዎችን ቦማ እየተካከል እጅግ በጣም አሳሳቢ ነው። በጣም አስጊ ነው። በቃ ያነጋገር ናቸው። ሰዎች እንደሚሉት በከተማዎቹ የሚነገረውና የሚሰራጨው መረጃ ከደረሰው አደጋ በላይ የተጋነነ በመሆኑ ለተጨማሪ ግጭቶችና የእኔ ብሔር እዛ እየተጠቃ እኔ ለምን እዚህ ዝም ላለሁ በሚል ለሌላ ጸብና ጥፋት እንዲጋበዙ አድርጓል ብለዋል። በግጭቶቹ እየተሳተፉ የሚገኙት ወጣቶችም በሰፈር ጎራ ከፍለው በድንጋይና እጃቸው ላይ ባሉ መሳሪያዎች እርስ በእርስ ይጠቃቃሉ ብለውናል። በሐዋሳ ከተማም በተመሳሳይ እንዲሁ በተለምዶ ሞቢል ሰፈር፣ አላሙራና አዲሱ ገበያ በሚባሉ አካባቢ ሁለት የተለያዩ ጽንፍ ተይዞ አንዱ የአንዱን ንብረት ማቃጠልና መዝረፍ እንዳለ ነዋሪዎቹ ይናገራሉ። በዚህ መካከል ማህበረሰቡ በጭንቀት ውስጥ መውደቁንና የቻለ ልጆቹን ይዞ ሰላም ነው ወዳለው አካባቢ እየሄደ እንደሆነ፣ ሌላው ደግሞ በሩን ዘግቶ እንደተቀመጠ ነዋሪዎቹ ይገልጻሉ። እርስ በርስ በሚደረግ የስልክ ልውውጥም ይህን ያህል ሰው እዚህ ቦታ በአሰቃቂ ሁኔታ ተገደለ የሚሉ መረጃዎች እንደሚነገሩ ነዋሪዎችም ይናገራሉ። አንዲት የሐዋሳ ከተማ ነዋሪ አነጋግሬ ነበር። አሁን ራሱ በር በቅል ነው ቁጫል ነው። ወደ ውጭ ራሱ መውጣት አልቻልንም። ህጻናት ራሱ ለማሸሽ እንፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው። በቃ ችግር ነው ያለ የጸጥታ ሀይላት የሉ የጸጥታ ኃይላትም ያው ነገሩ ከረገበ ወዲህ ነው የሚደርሱ። ህይወቱ ያለፈ ሰው አለ ማን አለ የሰማ ነው። ማን ይባላሉ? ስማቸውን አላውቅም። ግን ይበልጥ ደግሞ በጣም ተጎጂዎችም አሉ። አሁን ለምሳሌ የተዘረፉ ሰዎች አሉ፣ የሞተባቸው ሰዎች አሉ። ሲቀበር እንኳን ሐዋሳ ከተማ እንደው ቀብር እንኳን አልተፈጸመም ምንም በቃ። አሁን በተለይ ዛሬ ላይ ማንም ምንም መንቀሳቀስ አይችልም። ሁሉም በጊቢው አይደለም። የጸጥታ ኃይሎች ራሱ ከጊቢ እንዳትወጡ ነው ምክንያቱም የሚረብሸውና የማይረብሸውን መለየት ስላለብን እንዳትወጡ ከግቢ ተብለን ያው ግቢ ውስጥ ነው ያለ ነው ግቢ ያመጡ ያው አስለን እንኳን መብላት አልቻልንም። አሁን ደግሞ የምጠይቅሽ የፊቼ ጨንበላላ በዓል ከተከበረ ቀን ጀምሮ የሰው ህይወት እንደ ጠፋ ይነግሩናል ነዋሪዎቹ፣ አንቺም እየነገርሽ ነው። ያንን ጠፋ የተባለውን የሰው ህይወት ግን ማን እንደሆነ የሞተው ማግኘት አልቻልንም። አንቺ የምታውቂው በስም የምታውቂው የሞተ ሰው አለ? በስም አላቃቸው። መሞታቸውን እንዴት ነው የሰማሽው? ሰውን ነገር ለምሳሌ መንግስት ሰራተኛ ነበር ተጠይቆ መጥቶ ማታ ላይ ቤቱ አድሮ ነው የሞተው። እና አዲስ አበባ ሬሳው ሄዶ ሊመረመር ሄዶ ነበር። እሱ ማክሰኞ ዕለት ሮቢ ማክሰኞ ተከተፈ ነው። እሱን አንቺ አይተሻል? ወይም እውነታውን ብነግሮች፣ ከሰው ነው የሰማሁት። አይ ላያየሁት ነገር የለም፣ ግን እሱ ሰው ይሞታል የሚባለው ከሰው ነው እየሰማ ነው ያለን። ለምሳሌ ሰው እንደዚህ አይነት ግጭቶች ሲፈጠሩ የሰው ህይወት ሲያልፍ በማግስቱ ወይም በሶስተኛው ቀን እዚያው ከተማ ላይ የቀብር ስነ ስርዓትም ይፈጸማል። የቀብር ስነ ስርዓትስ የተፈጸመ ወይም ቀብር ላይ የተገኛችሁበት ወይም ተቀበረ ሲባል የሰማችሁት አለ? የቀብር ስነ ስርዓትም እኮ ለመስማት ከተማው ሰላም ሲሆን አደለ፣ ወጥተሽ የምሰሚ ካሎጣሽ ግቢ ካሎጣሽ ግቢ ሁኚ ከተባልሽ እንዴት ነው መስማት የምትችይው? በግጭቱ የሰው ህይወት ማለፉን እንጂ እስካሁን ስንት ሰው እንደሞተ የሰዎች አካል መጎዳቱን እንጂ ምን ያህል ሰው እንደተጎዳ መረጃ ለማግኘት ጥረት ብናደርግም ማግኘት አልቻልንም። በሌላ በኩል በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተፈጠረው አለመግባባት ተባብሶ የነበረው ግጭት መብረዱን ያነጋገርናቸው ነዋሪዎች ገልጸውልናል። አንድ ስማቸውን መግለጽ ያልፈለጉ ነዋሪ እንደሚሉት በደቡብ ክልል በርካታ ችግሮች በመዳፈናቸው የተነሳ ትንሽ ግጭት ሲነሳ በብሔር ተከፋፍሎ መጣላቱ ሁኔታውን የበለጠ እንዲባባስ ያደርገዋል ብለውናል። በጉዳዩ ላይ የደቡብ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሰለሞን ሀይሉን ለማነጋገር ከፍተኛ ጥረት አድርጌ የነበረ ቢሆንም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የክልሉ ፕሬዚዳንት አቶ ደሴ ዳልኬ ለክልሉ ቴሌቪዥን በሰጡት መግለጫ የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ነው ብለዋል። በከተማው በተለያዩ አካባቢዎች በሰውና በንብረት ላይ ጉዳት አድርሷል። ለዚህ ለደረሰው ንብረት ጥፋትና እንዲሁም ሰው ህይወት ላይ የደረሰው ጉዳት የክልሉ መንግስት እጅግ ያዘነ መሆኑን ለመግለጽ ይወዳለሁ። ይህንን የደረሰውን ጉዳት ለማረጋጋትም የጸጥታ ኃይሎች ከአመራሩና ከህዝቡ ጋር በመቀናጀት በከፍተኛ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ይህ ጥፋት ያልተፈለገ ጥፋት ነው። በዓሉ የሰላም የመከባበርና የመቻቻል የእርቅ እንደመሆኑ መጠን እንደዚህ አይነት ችግር እንዳይፈጠር ወጣቱ በዚህ አይነት ድርጊት እንዳይሳተፍ የተለያዩ ስራዎች ሲሰራ ቆይቷል። ነገር ግን ከወጣቱ ጀርባ ሆኖ ወጣቱን ወደ አልተፈለገ አቅጣጫ እንዲንቀሳቀስ የሚያደርጉ የጥፋት ኃይሎች ጥፋት እንዲመጣና ንብረት እንዲወዱን ሰው እንዲጨነቅ ለማድረግ የተንቀሳቀሱበት ሂደት ለማየት ተችሏል። ይህ ሂደት እጅግ አጸያፍና ህዝቡን የማይወክል የብሔረሰቡን ገጽታ የማይገልጽ اتفاق عند هنا نجد ذلك ይህንን ጥፋት መቆም ያለበት መሆኑን ወስዶ የጸጥታ ኃይሉ ከሕዝቡ ጋር በመቀናጀት የጸጥታና የህግ ማስከበር ስራ በተጠናከረ መልኩ እየሰራ ነው። በሀዋሳ ዩኒቨርሲቲ የህግ መምህር የሆኑት ረዳት ፕሮፌሰር ዳንኤል ኃይሉ ከግጭቱ ጀርባ ብዙ ችግሮች ስላሉ የፌዴራል መንግስት በተለይም ደግሞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ገብተው ዘላቂ መፍትሄ ሊሰጠው ይገባል ብለዋል። ብዙ ክፍተቶች፣ ብዙ ግፎች፣ ብዙ ጥያቄዎች ያልተመለሱ ቦታው አሉ። እኛ አካባቢ ያለው የሲዳማ ጥያቄ አለ ክልል እና ከአስተዳደር ጋር የሚገናኝ ጥያቄ ነው። ይሄ ጥያቄ እስከዛ ድረስ ተድበስብሶ ነው ያለው። በቀጥታ ፊት ለፊት ቀርቦ መንግስት ይህንን ማወያየት ያለበት ይመስለኛል። ምክንያቱም ይህንን ትርፍ ለማጋበስ የሚፈልጉ ክፍተት የሚፈልጉ ብዙ አይነት ኃይሎች ኢንትረስት ግሩፕ አሉ በየቦታው እና እነዚህ ለመግባት ከፍተኛ በር ስለሚከፍትላቸው በፌዴራል መንግስት በኩል ከፍተኛ ጥሪ መደረግ አለበት። መነጋገር መቻል አለብን። ይሄ እንግዲህ ከአብዛኛው ከወሰን ከራስ ገዝ ጥያቄ ከምናምን ጋራ የተያያዙ ሽፋኖች አሉት ውስጥ ለውስጥ ያለው ከምሬት ጋራ የሚያያዝ ከሙስና ጋራ የሚያያዝ በስልጣን ከመባለቅ ጋር የሚያያዝ ክፉ ክፉ ጉዳዮች አሉትና ይሄንን ሁሉ በልቦና ማጤንን ይፈልጋል። አዲሱ ጠቅላይ ሚኒስትር ለዚህ ቅርብ ናቸው፣ ለውይይት ቅርብ ናቸው፣ ለግንዛቤውም ቅርብ ናቸው። ፊት ለፊት ወጥተው ጥሪ አድርገው ይህን ነገር የመወያየቱ በተለይ ከሕዝቡ ጥያቄ ባለቤት ሕዝቡ ከሆነ በቀጥታ ከሕዝቡ ጋራ ውይይት ሊደረግና የመፍትሄ አቅጣጫ ቢቀውም አሁን ያለውን ነገር ለማግረግ ገባ እሳቸው ለዴሞክራሲ ያስተሳሰብም ቀረብ ያሉና በአብዛኛው ህብረተሰብ ሪፎርሚስት ተብለው ክቡልነትን ያገኙ ሰው ለውጥ አካል ተብለው ህዝቡ ወደ ህዝቡ ቀጥተኛ ጥያቄ የሚገቡት መስመር ለመዘርቀት ዛሬ ውኑ ጥሪ ቢያደርጉ ሆነው ብዬ አምናለሁ። የኢትዮጵያ መንግስት ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሀን በሰጠው የጽሁፍ መግለጫ መንግስት የተከማመሩ የህዝብ ችግሮችን ለመፍታት በመስራት ላይ ባለበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ጊዜያዊ ግጭቶች መከሰቱን ጠቅሶ አካባቢያዊና ወሰንን ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝቦች መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች ተስተውለዋል ብለዋል። መግለጫው አያይዞም የተፈጠረው ግጭ ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው የለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ይላል። ግጭት ያቀነባበሩትና ሁከቱን ያባባሱት አካላት አላማ ምን እንደሆነ መግለጫው ሲጠቅስ አሁን በኢትዮጵያ የተገኘው አንጸራዊ ሰላምን ማወክ፣ መንግስት እየገነባው ያለውን ሀገራዊ አንድነት መናድና በአጠቃላይ ሀገሪቱ የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ይላል። እንዲህ ያለውን አደገኛ አካሄድ ህዝቡ ተገንዝቦ ከግጭት ይልቅ ሰላሙን ሊጠብቅ ይገባል ሲልም መክሯል። ለደረሰው ጉዳት ማዘኑን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝቷል። በመግለጫው ያነጋገርናቸው ነዋሪዎች፣ የህግ ባለሙያውም ሆነ መንግስት በሚናገሩትና በሰጡት መግለጫ የሀገሪቱን ሰላም ለማደናቀፍ የሚሰሩ አካላት አሉ ነው። እነዚህ አካላት ማናቸው የሚለውን ለማጣራት ባደረግነው ጥረት በመንግስት በኩል ከፌዴራልም ሆነ ከክልል ባለስልጣናት ለደወልናቸው ስልኮች ምላሽ የሚሰጠን አካል ልናገኝ አልቻልንም። የሐዋሳ ዩኒቨርሲቲው ረዳት ፕሮፌሰር ዶክተር ዳንኤል ከፍተኛው ስራ ያለው መንግስት ጋር ቢሆንም ህብረተሰቡ እስከ ዛሬ አብሮት የቆየውን አብሮ የመኖር ማህበራዊ እሴቱ እንዳይበላሽ ከፍተኛ ጥንቃቄ ሊያደርግ ይገባዋል ሲሉ መክረዋል። በሌላ ዜና የባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋር በተያያዘ ከሰኞ ጀምሮ ተማሪዎች ባደረጉት ተቃውሞ በዩኒቨርስቲው ተጀምሮ የነበረው ፈተና መቋረጡን ያነጋገር ናቸው ተማሪዎች ገልጸዋል። የተቃውሞ መነሻ ደግሞ ለምህንድስና ተማሪዎች ሶስተኛ ዓመት ሲደርሱ የሚሰጠው የምዘና ፈተና መስፈርቶች የተማሪውን ሁኔታ ያላገናዘቡ ያላገናዘቡና ከጊዜ ወደ ጊዜ እየተጠናከሩ መጡ የሚልና ፈተናው ደግሞ ለባህር ዳር ዩኒቨርሲቲ ተማሪዎች ብቻ ለምን ይሰጣል የሚል ነው ብለዋል። ጥያቄያቸውን ለትምህርት ቤቱ አስተዳደር አቅርበው ምላሽ ባለማግኘታቸው መጀመሪያ ግቢ ውስጥ የተቃውሞ ሰልፍ እንዳደረጉ፣ ከዛ ደግሞ ከግቢው ወጥተው ተቃውሞ ለማድረግ ሲሞክሩ የፌዴራል ፖሊስ በመሀል ገብቶ ግጭት እንደተፈጠረ ነው። ሰላማዊ የነበረው ተቃውሞ ወደ ረብሻ ተቀይሮ ተማሪዎች ተደበደቡ፣ የትምህርት ቤቱ አንዳንድ ንብረቶችም ተሰበሩ ብለዋል። በዚህ ጉዳይ ላይ የባህር ዳር ዩኒቨርሲቲን ምላሽ ለማግኘት ያደረግ ነው ከፍተኛ ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።